ተመራጩ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሁፍ ከሶስቱ የዩናይትድ ስቴትስ ዋነኛ የንግድ ሸሪኮች ወደ ሀገራቸው በሚገቡ ምርቶች ላይ ቀረጥ እጥላለሁ ሲሉ ዝተዋል። የአሜሪካ ድምፁ ኮኒ ፋራባው ያደረሰን ዘገባ፣ ትራምፕ በውሳኔያቸው ከጸኑ እርምጃው ሊያስከትል የሚችለውን ኢኮኖሚያዊ ተጽዕኖ ይፈትሻል። አሉላ ከበደ ያቀርበዋል። ምስጋና ለቀረጥ ሕጋችንና ለጠንካራው የንግድ ፖሊሲዎቻችን የያኔው ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያን የዘመን አቆጣጠር በሁለት ሺህ ሀያ የዩናይት ስቴትስ፣ ሜክሲኮ እና ካናዳ ስምምነት አሊያም ከሶስቱ ሀገራት መጠሪያ በተወሰዱ ቃላት ዩኤስኤምሲኤ የተባለውን ውል በፈረሙበት ወቅት የኢሊኖይ ግዛት ነዋሪ የሆኑት ገበሬ ዴቪድ ኢሰርማን ስምምነቱ ለዩናይትድ ስቴትስ የንግድ ፖሊሲ የሚበጅ እርምጃ መሆኑ ነበር የታያቸው። ያ መደረግ የነበረበት ነገር ነው። ችግሮች ስለነበሩም ያን በማድረጋቸው ሊመሰገኑ ይገባል። ይሁንና ትራምፕ በካናዳ እና በሜክሲኮ ላይ አዳዲስ ቀረጥ እንደሚጥሉ የገለጹባቸው በቅርቡ በማህበራዊ ትስስር ገጾቻቸው ላይ ያወጧቸው ጽሑፎች እነኛን የቀደሙትን በሦስቱ ሀገሮች መካከል የተደረሱ ውሎች የሚጥሱ ናቸው። ዩናይትድ ስቴትስ ወደ እነኚህ ሀገሮች የምትልካቸውንና እንደ ኢሰርማን ላሉ ገበሬዎች ቁልፍ የገቢ ምንጭ የሆኑትን እንደ በቆሎና አኩሪ አተር በመሳሰሉ ምርቶች ዋጋ ላይ ተጽዕኖ ያሳድራሉ። ቀረጥ የመጣል እርምጃ ችግሩ መጨረሻው አንተ ይህን ካደረግ እኔ ደግሞ ይህንን አድርጋለሁ በሚል ብድር የመመለስ አይነት ድርጊት መጠመድ ሊያመራ ይችላል። እንደ እውነቱ ከሆነ ማናቸውም ባለጸጋ ሀገራት ከቀረጥ በሚሰበሰብ ገንዘብ ላይ እንደ ትልቅ የገቢ ምንጭ አይተማመኑም። በመዝገበ ቃላት ውስጥ ለኔ ከሁሉ ውብ የሆነው ቃል ቀረጥ የሚለው ነው። ትራምፕ ባለፈው የጥቅምት ወር ፕሬዚዳንታዊ ዘመቻቸውን እያከናወኑ በነበረበት ወቅት የሺካጎ ኢኮኖሚ ክበብ ከተባለው መድረክ ተገኝተው ሲናገሩ በውጭ ምርቶች ላይ ከፍ ያለ ቀረጥ የመጣሉን እርምጃ ዩናይት ስቴትስን ኢኮኖሚ ያግዛል ብለው ለምን እንደሚያምኑ ዘርዝረዋል። አንደኛው ምክንያታችን እዚህ ላሉንና ሌሎች ወደዚህ የሚገቡ ኩባንያዎች ጥበቃ ማድረግ አለብን፣ ምክንያቱም በሺዎች የሚቆጠሩ ኩባንያዎች ወደዚህ አገር ስለሚመጡ ነው። ከአሁን ቀደም ሆኖ በማያውቅ ደረጃ እናጎለብተዋለን እናሳድገዋለን። ከሁለቱም ፓርቲ ያልሆነውና ለትርፍ ያልተቋቋመው የታክስ ፋውንዴሽን የተባለ ተቋም ባለፈው ሰኔ ሁለት ሺህ ሀያ አራት ያወጣው ሪፖርት ትራምፕ በመጀመሪያው አስተዳደር ዘመናቸው ወቅት በጠቅላላው ሶስት መቶ ሰማኒያ ቢሊዮን ዶላር የሚገመት የውጭ ምርትና ሸቀጦች ላይ ጥለውት የነበረው ቀረጥ አሜሪካውያንን ለ80 ቢሊዮን ዶላር አዲስ ቀረጥ ዳርጓል። የፕሬዚዳንት ጆ ባይደን አስተዳደርም በአብዛኞቹ በእነኛ ምርቶች ላይ የተጣሉትን የቀረጥ ክፍያዎች አጥንቶ የኤሌክትሪክ አመንጪዎች እና በኤሌክትሪክ ኃይል የሚሽከረከሩ መኪኖችን ጨምሮ የ18 ቢሊዮን ዶላር አዲስ ቀረጥ ከቻይና በሚገቡ ምርቶች ላይ ጥሏል። እንደ ጥናት ተቋሙም ግምገማ ባለፉት ሰባት ዓመታት ውስጥ የተጣለው ቀረጥ የአገር ውስጥ ምርት በነጥብ ሁለት በመቶ እንዲቀንስ ምክንያት ሆኗል። በተጨማሪም አንድ መቶ አርባ ሺህ የሚጠጉ የሙሉ ጊዜ የስራ እድሎችን አምክነዋል ብሏል። እረም ለኤሊኖይ ገበሬዎች ወይም ለአሜሪካ ግብርና የተሻለ ተፎካካሪ የሚያደርግ እድል አይፈጥሩም። ራያን ዋይት ሃውስ የህግ አውጪዎች ገበሬዎችን የሚደግፍ ህግ እንዲያወጡ የሚያግባባው የኤሊኖይ የእርሻ ቢሮ የተባለው ድርጅት የብሔራዊ ህግ ጉዳዮች ዲሬክተር ናቸው። እንደ አውሮፓውያን የዘመን አቆጣጠር በሁለት ሺህ አስራ ዘጠኝ ቻይና ዩናይት ስቴትስ ለወሰደችው እርምጃ የአጻፋ ምላሽ ለመስጠት በታለመ እርምጃ አሜሪካ ወደ ቻይና ትልቅ በነበረው የአኩሪያተር ምርት ላይ ቀረጣለች። ይህም ቻይና የአሜሪካን የአኩሪያተር ምርት መግዛት አቁሟ ፊቷን ወደ ሌሎች አቅራቢዎች እንድታዞር አደረገ። በዚህ ዓመት ቻይና ከዩናይት ስቴትስ የገዛችው የአኩሪያተር መጠን በ2016 ከነበረበት አርባ በመቶ ወደ 18% አስቆልቁሏል። የቻይና የጉምሩክ መረጃ እንደሚያሳየውም ብራዚል ለቻይና የምታቀርበው የአኩያተር ምርት መጠን በአንጻሩ ወደ ሰባ ስድስት በመቶ አሻቅቧል። የመጀመሪያው የትራምፕ አስተዳደር የተከተለውን መንገድ ልብ ካልክ ስጋት እንዲሰማህ ነው የሚያደርግ። ነፃ መገበያዎቻችን አመቺ እንዲሆኑ ማድረግ እንጂ ልንዘጋቸው አንፈልግም። ሪ ቢስ ግሪ ትሬድ ደፊት ን ከግብርና ስራ ጋር በተዛመደው የንግድ ልውውጥ ረገድ በምንገዛውና በምንሸጠው ምርት ወይንም ሸቀጥ መካከል በረጅም ጊዜ ውስጥ አይተን የማናውቅ አይነት መጠነ ሰፊ የሆነ አለመመጣጠን ይገጥመናል። ዋይት ሀውስ እንደሚሉትን ሌላ አዲስ ቀረጥ ማለት ገና ድሮ ለበቆሎና አኩሪ አተር ምርታቸው በሚያገኙት ዝቅተኛ ዋጋ የተጎዱትን የአሜሪካ ገበሬዎች ሌላ ተጨማሪ ጉዳት ያስከትል ይሆናል የሚል ስጋት አድሮባቸዋል። በዚህ መሰሉ እርምጃ ማንም አሸናፊ ሆኖ እንደማይወጣ ታሪክ ይነግረናል። ለዚህም ነው ገበሬው ዴቪድ ኢሰርማን አዲስ ይጣላል የሚባለውን ቅርጥ አስመልክቶ የሚሰሙትና የተሰሙት ጠንከር ያሉ ንግግሮች ከንግግርነት አልፈው ገቢያቸውን የሚጎዱ ወደ ሌላ የተግባር እርምጃነት እንዳይለወጡ የሚመኙት።